የአማራ ብሔራዊ ክልላዊ መንግስትና የአማራ ዲሞክራሲያዊ ኃይሎች ንቅናቄ ስምምነት ላይ መድረሳቸው ተገልጧል። ይህንኑ በተመለከተ ብርሃነ በርሄ ከአስመራ ይህን ልኮልናል። በስምምነታቸው መሰረት የአማራ ዲሞክራሲያዊ ኃይሎች ንቅናቄ ትጥቁን ፈቶ በኢትዮጵያ ውስጥ ሰላማዊ ትግሉን እንደሚያካሄድ ስምምነት ላይ ደርሰዋል። የአማራ ብሔራዊ ክልል የሕዝብ ግንኙነት ኃላፊ አቶ ንጉሱ ጥላሁን የተነጋገሩበት ዋና ነጥብ የአማራን ሕዝብ ጥቅምና አንድነትን በማስጠበቅና በማጎልበት ጉዳዮች ላይ እንደሆነ፣ በዚህም ረገድ በመካከላቸው ምንም መሰረታዊ ልዩነት እንደሌለ ከጠቀሱ በኋላ በመካከላቸው የተደረሱ ስምምነቶችና በቀጣይ የሚደረጉ ስራዎችን ዘርዝረዋል ፈተው እንደሚገቡ በቀጣይ ኑሯቸው ላይ አብረው የምንሰራ መሆኑን ወቅታዊ ሁኔታውን በተመለከተ ውይይትና ስልጠና እንደሚደረግ የትግል አግባቡ ደግሞ ሰላማዊ እንደሚሆን በርካታ የሚያነሷቸው ዝርዝር ጉዳዮች አሉ። እነዚህ ዝርዝር ጉዳዮች በክልሉ መንግስትና በነሱ በኩል አንዳንዶቹ በፌዴራል መንግስትና በነሱ በኩል በውይይት የሚፈቱና የሚታለፉ መሆናቸው ላይ ስምምነት ላይ ደርሰናል ማለት ነው። በሰላማዊ መንገድ መታገል እንደሚገባቸውና ወደ ሀገር ቤት እንዲመለሱ ትግል እንዲያከትም ተስማምተናል። ለማስፈጸም በአመራር ደረጃ በክልል መንግስት ደረጃ መደረግ የሚገባቸው ቅድመ ዝግጅቶች የተደረጉ አሉ። አሁን ቀኑን ቆርጠው በሚያሳውቁን ሁኔታ ከነሱን መጠን ለመውሰድና ወደ ክልሉ ህብረተሰብ ለመቀላቀል በቂ ዝግጅት ተደርጓል። አቶ ንጉሱ በመቀጠል ሁሉም የህብረተሰብ ክፍል የተጀመረው ተስፋ ሰጭ ለውጥ እንዳይቀለበስ ግጭትን በማስወገድ ለውጡን ለማስቀጠል የበኩሉን ሚና እንዲጫወት አሳስበዋል። ህብረተሰቡ ለውጡን ሊንከባከብና ሊጠብቅ ይገባል። ለውጥ አልጋ ባልጋ ስላልሆነ የሚመጣው የድርሻውን እንዲወጣ ማድረግ እና እንደዚህ ደግሞ በትጥቅ እንታገላለን ብለው ወደ በረሃ የወጡ ወንድሞቻችን እና እህቶቻችን ይህንን ለውጥ እንዳይነጠቅ ደግሞ መጠበቅ ቁልፍ ጉዳይ ስለሆነ በተለይም ወጣቱ አካባቢውን ከመጠበቅ ከግጭት በመራቅ ጉዳዮችን በሰከነ ሁኔታ በማየት ሀብት ንብረት ከማውደምና የተለያዩ ጉዳዮችን መሰረት አድርጎ የሚፈጠሩ ግጭቶችን ማስወገድ ለውጡን መደገፍ ማለት እንደሆነ ከዚህ የሚጻረሩ የሕግ የበላይነትን የሚጥሱ ብጥብጥ እንዲነግስ የሚያደርጉት ከተግባራት መራቅ እንደሚገባ፣ አብሮነትን፣ አንድነትን፣ መቻቻልን፣ ፍቅርን እና ይቅርባይነትን ማንገስ እንደሚገባን ለዚህ ሁላችንም የበኩላችንን ድርሻ እንድንወጣ በዚህ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። የአማራ አማራ ዲሞክራሲያዊ ኃይሎች ንቅናቄ ሊቀመንበር ታጋይ ታሪኩ ካሳሁን በበኩላቸው ወደ አገር ውስጥ ለመግባት ዝግጅት እያደረጉ እንደሆነን የሚገቡበት ግን ቀንም በቀጣይ እንደሚያሳውቁ ተናግረዋል። አንዳንድ ያልተመለሱ የአማራ ጥያቄዎች እንዳሉና ይህን ለመፍታትና ለውጡን ለማጠናከር ህዝቡ ከጎናቸው እንዲሰለፍም ጥሪ አቅርበዋል። የወልቃይት ጉዳይ አለ፣ የራያ ጉዳይ፣ የመተከል ስላለ፣ በተለይ የአማራ ተወላጆች ወጣቶች ይህ ትግል በደንብ ጠንክሮ መሄድ አለበት ብለን እናምናለን። ከጎናችን ተሰልፎ ትግሉን የበለጠ አጠናክሮ ለውጥ ማምጣት አለብን የሚል እምነት አለን። የአማራ ዲሞክራሲያዊ ኃይሎች ንቅናቄ የውጭ ጉዳይ ሰብሳቢ አቶ ታዘበው አሰፋ በበኩላቸው በውጭ የሚገኙ የንቅናቄው አባሎች የሀገሪቱ የለውጥ አካል በመሆን ሚናቸውን እንደሚጫወቱ ገልጠዋል።